እኔም ሆንኩ ስመራዊ የነበረው ድርጅቴ የመተካካት መርህን የተከተለ በመሆኑ ነው ከስልጣን የተነሳሁት ሲሉ ዛሬ ከስልጣናቸው የተነሱት የአማራ ብሔራዊ ንቅናቄ አብን ንቅናቄው በምትካቸው አቶ በለጠ ሞላን ሊቀመንበር አድርጎ መሾሙንም ዶክተር ደሳለኝ አክለው ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ብሔራዊ ንቅናቄ አብን ከየካቲት 14-15-2012 ባካሄደው አስቸኳይ ጉባኤ የአመራር መተካካት እንዳደረገ ገልጿል። ንቅናቄውን ከምስረታው ጀምሮ በሊቀመንበርነት ሲመሩ የነበሩት ዶክተር ደሳሌኝ ጫኔን በማንሳት በምትካቸው ምክትላቸው የነበሩትን ማሪ ምክትል ሊቀመንበር አቶ ዮሴፍ ኢብራሂምንና ዘጠኝ የስራ አስፈጻሚ አባላትን መርጧል። በጉዳዩ ዙሪያ ከአሜሪካ ድምጽ ጋር ቆይታ ያደረጉት የቀድሞው ሊቀመንበር ዶክተር ደሳሌኝ ጫኔ ኃላፊነታቸውን የለቀቁት በራሳቸው ጥያቄ መሆኑን ተናግ ከኔ የተሻለ አመራር እንዲመጣ ስለፈለግ በእኛ ሀገር ተቃውሞ ፖለቲካ ፓርቲ ውስጥ እንዲሁ ዝም ብሎ በጭቅጭቅ ነው እንትን ይባለ ሊጠናቀቀው እንዲህ አይነት አመራር መተካካል እኛ ግን እኔ ተስማምቸበት እንቀጥል ተጠይቄ ግን ሌላ ተርም ደግሞ ሌላ ሊቀመንበር ይብራ የሚል ሀሳብ አቅርቤ እሱም ጉባኤው ስለተቀበለ አቶ በለጠ ሞላ ሊቀመንበር አቶ የሱፍ ኢብራሂም ደግሞ ምክትል ሊቀመንበር ነው። ዶክተር ደሳለኝ በቀጣይ ድርጅቱን በተለያየ መንገድ እንደሚያግዙም ነው የተናገሩት። በማዕከላዊ ኮሚቴ አባልነት እቀጥላለሁ፣ ማገዝ አለብኝም የምንታ የማዕከላዊ አባል ድርጅት የሚያገዙ እቀጥላለሁ። የአማራ ብሔራዊ ንቅናቄ አብን የሕዝብ ግንኙነት ኃላፊ አቶ ጣሄር መሐመድ በንቅናቄው ድርጅታዊ መዋቅር መኖር እንዳለበት ታስቦ ነው ምርጫው የተካሄደው ብለዋል። አቶ ጣሂር አያይዘውም በነገው ዕለት ዝርዝር መረጃ ለብዙሃን መገናኛ እንደሚሰጥ ገልጸዋል። ዶክተር ደሳለኝ የአማራ ብሔራዊ ንቅናቄ አብንን ለሁለት ዓመታት ያህል በሊቀመንበርነት ማገልገላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።